ፕሮፌሰር ማሞ ምጬ፣ እንደሚታወቀው በየአመቱ ሜ 25 ሲገባ የአፍሪካ ቀን በሚል በመላው አፍሪካ እንደዚሁም በስደትም ዓለም ባሉ አፍሪካውያን ዘንድ ተከብሮ ይውላል። ቀኑ መታሰቢያነት በእርግጥ የአፍሪካ አንድነት ድርጅት ተቋቋመበትን ቀን እሳቤ ውስጥ በማስገባት ነው። ፋይዳው ምንድን ነው? በየአመቱ የአፍሪካን ቀን ስናከብር ወደ ኋላ ምንን ነው መለስ ብለን ለማየት የሚያስፈልገን? ከዛ ተነስቶስ ወደፊት ለመራመድ በምን መልኩ ያግዛል? ይላሉ ገና በመገናኘት አጭኝ ደስ ብሎኛል። አንተም በየአመቱ እንግዲህ የአፍሪካን ቀን እንዲከበር ለማድረግ የምታዘገውን ጥረት አመሰግናለሁ። የጠየከኝ ጥያቄ ወደኋላ ተመልሰን ስናይ ዝም ብለን ስለ ታሪኩ ለመነጋገር እና ይሄ ነገር ተደርጓል ብለን ለመጫወት ሳይሆን፣ ዋናው ምንድን ነው ወደኋላ አይተን ወደፊት እንዴት እንሄዳለን፣ የምንሄድበትን መንገድ ተስተካክሏል ወይስ ከአሁንም መንገዱ ትንሽ አስቸጋሪ ነው ስንል አንተ እንዳልከው በ1963 ዓ ም በፈረንጆች አቆጣጠር አዲስ አበባ የተቋቋመው ድርጅት የአፍሪካ አንድነት ድርጅት የአፍሪካን አንድነት እስካሁን አላመጣውም አንድ ምሳሌ ልንገርህ አሁን የኤዥያ ሀገሮች ስታይ የኤዥያ አንድነት ድርጅት ብለው ያቋቋሙት ነገር የለም ግን በንግድ ከአምሳ ፐርሰንት በላይ እርስ በራሳቸው ነው የሚነግዱት ማለት ኢኮኖሚያቸውን እያያያዙት ነው በአውሮፓ ስትሄድ እኛ ስንናገር አፍሪካ እንድንሆን ስንል አውሮፓኖች ያን ጊዜ ስለ አውሮፓ አንድነት አልተነጋገሩ። አሁን እነሱ ምን የሚለላቸው ነገር የለም አንደኛ ዩሮ የሚባል ፈጠሩ። በንግድ ደግሞ ሰባ ፐርሰንት በላይ እርስ በራሳቸውን የሚነግዱ አፍሪካ የእኛ ንግድ ከአስር ፐርሰንት ደርሷል ነው የሚባለው። አሁን አንዳንድ ጊዜ ሰባት ፐርሰንት ይባላል፣ አንዳንድ ጊዜ አስር ይላሉ። የእውነቱንም በደንብ አድርገን አጥንተን በደንብ አድርገን ለ አሁን ደግሞ ሰሞኑን አስራ ስድስት ፐርሰንት ደርሷል ይላሉ አፍሪካ በሙሉ ወሬው ላይ አንድነት የምንለው ላይ እንደኛ የሚያወራ የለም። ስራው ላይ ተግባሩ ላይ እስካሁን ድረስ አልተሰራም። መሆን የነበረበት ምንድን ነው? አፍሪካኖቹ ልክ አውሮፓኖቹ እንደሚያደርጉት ሰው በፓስፖርት ችግር እንዳይኖርበት በደም እንዲንቀሳቀስ፣ በደም ሲንቀሳቀስ ነው ኢኮኖሚ የሚያሻሽለው፣ የራሳቸው ከረንሲ ሲኖራቸው። የንግድ ደግሞ አሁን በቅርቡ ንግድ ኮንቲኔንታል ፍሪ ትሬድ ብለው የአፍሪካ ነፃ ንግድ ተብሎ ስብሰባ ተደርጎ ነበር ኪጋሊ እንደ አርባ አራት ስቴቶች መጥተው ነበር መንግስቶች፣ እነሱ መጥተው ምንም ማን ነው መሰለ እነ ሳውት አፍሪካ እነ ናይጄሪያ ሁሉ ሳይፈርሙ አልፈረሙ። እነ ችግር አለ። አሁን በቅርቡ የኬንያ አዲሱ ጠቅላይ ሚኒስትር አብይ አህመድ እና እንደዚሁም ሩዋንዳ የአፍሪካን ነጻ ንግድ ስምምነት ፈርመዋል። ሌሎቹንም እያበረታቱ ነው። ይሄ ወደ ትክክለኛው መንገድ ለመራመድ ተደርጎ ሊቆጠር ይችላል። ጥሩ ነው። አሁን ለምሳሌ ኡሁሩ ኬንያታም ስልጣን ሲይዝ መጀመሪያ ያደረገው ምንድን ነው? ኬንያ የአፍሪካ ናት፣ ሁላችሁም መታችሁ መሄድ ትችላላችሁ ብለዋል። እንደሱ ብሎ ነበር ነው የምልህ። ይኸውልህ የእኛን አካባቢ ስታየው ሱዳን ሰሜንና ደቡብ ተብሏል። እኛ ኤርትራና ኢትዮጵያ ተብለን ተከፈልን። ጅቡቲ ህዝቡ ሚሊዮን ህዝብም አይደርስም ግን ማን ነው ያለው? እዛ የአሜሪካ ጦር አለ፣ የፈረንሳይ አለ፣ የቻይና ሁሉ አለ። ሶማሊያ በተከፋፈለ ነው። አካባቢያችንን ስታየው አስቸጋሪ አካባቢ ነው። እና አሁን ለጥሩ የሆነው ምንድን ነው መነጋገር መጀመራቸው የኢትዮጵያ መሪ ኤርትራዊ ከነ እሁሩ ኬንያታ ጋር ከሁሉ ከአንድ ላይ በተቻለ መጠን ህዝቡ የማይለያይበትን መንገድ እንዴት እንፍጠር ብለው ሊነጋገሩና መላ ቢፈልጉ በጣም በጣም በጣም በጣም ይሄ አስፈላጊ ነው። لكن هذا من بذل مكاتب العالم ቅድም ያነሱት አንዱም የአፍሪካን ቀን ስናከብር በአንዱም ወደ ኋላ ሄደው ታሪካችንን መለስ ብለን እንድናይ የሚያደርገን ነው ብለዋል። ከዛ አኳያ በተለይ ፓን አፍሪካኒዝም እንደዚሁ እስካሁንም ድረስ በርግጥ በአንዳንድ ወገኖች ዘንድ ተዳክሟል እንጂ አልሞተም የሚባለ በሌሎች ዘንድ ደግሞ አብቅቶለታል የሚሉም አታያዮች አሉ። ፓን አፍሪካኒዝም ጽንሰ ሀሳብ ምን ያህል ለአፍሪካ ነጻነት ሚና ተጫውተዋል? አሁንስ በዚህ ወደፊት ከመመልከቱ አኳያ ነገን ከመቃኘቱ አኳያ በኢኮኖሚ የማዋሃዱ ወደ አንድ የመገበያያ ምንዛሪ የመምጣቱ በልክ እንደ አውሮፓ ሕብረት ያንን ዱካ የመከተሉ አኳያ ስምን አይነት አስተዋጽኦ ያበረከታል ይላሉ። በፓን አፍሪካኒዝም ፓን አፍሪካኒዝም በጣም አስፈላጊ ነው። አፍሪካ አንድነቷን ካልመሰረተች መታደስ አትችልም። ወደፊት መሄዱም በጣም ይከብዳል። ከድህነት አንወጣም። ከድህነት የምንወጣበት መንገድ የአፍሪካ አንድነት ሲፈጠር ነው። እሱ ካልሆነ ከተከፋፈል ተከፋፍለን የሚጠቀሙት የውጭ ሀገር ሰዎች ነው። ለምን ችግር አለ። አሁን ለምሳሌ አፍሪካ የራሳችን አንድ ቋንቋ አን አትሊስት ጥቂት ቋንቋዎች አፍሪካኖች ሁላችን መናገር ብንችል ጥሩ ነው። እግዜር ብሎ ወርቅ የሆነ በዓለም ፊደል ተብሎ ካሉት ፊደሎች ይበልጣል የሚባለው የኛ የግዕዝ ቋንቋ ፊደል ነው ከላቲን ፊደል ከሮማን ፊደል ይበልጣል ይባላል። እሱን እኮ መጠቀም አቃተን። እኛም ሀገር ቁቤ ብለው እሱን ይጠቀሙበታል። ሁሉ ነገር አለን። ያን ነገር መጠቀም መቻል አለብን። የራሳችን አንድ ጥሩ ቋንቋዎች ሁሉም አፍሪካ የሚናገርበት እሱ ሁሉ ማድረግ አለብን። እኛ አሁን የተነጋገር ነው። አሁን ያለፈው ጊዜ እንዳልኩህ በየዓመቱ አንድ ነገር አቋቁመን ነበር። ይሄ ምንድን ነው? አፍሪካ አንድነትና የአፍሪካ ተሐድሶ፣ ይሄ ሬኔዞንስ የምንለው አፍሪካ ዩኒቲ ፎር ሬኔዞንስ የምንለው አለን አሁን ስምንተኛውን አርገን ነበር። እዚህ ሴንት ጆርጅ ሆቴል የሚባል አርገን በሙሉ መጥቶ ነበር አፍሪካኖች በሙሉ። እና በዚያ ጊዜ እንዲያውም ብዙ የመንግስት ሰዎችም ሁሉም መጥተው ነበር። እና በጣም የሚገርመው በደንብ አገን ተነጋገርን። ምናል እንዲያውም የአድዋ ፓንአፍሪካን ዩኒቨርሲቲ ይቋቋማል ተብሏል። ሀያ በሁለት አመት በኩል አስረኛውን አመት የዚህ ኮንፈረንስ አስረኛ አመት አድዋ ላይ ይከበር፣ ከዛ ዩኒቨርሲቲ በደንብ ይከበር። ብዙ የአፍሪካ ተማሪዎች ይመጣሉ ተብሏል። ከዛ እንደዚህ አድርጎ ደቡብ አፍሪካ እናንተ በደንብ አድርጋችሁ እርዱ ስላቸው እንትን አሉ። እንዲያውም አንዱ ምናለኝ፣ በጣም ይገርመሃል። እዛው እንትን ሲነግራቸው ተነሶ፣ እኔ ገንዘብ ሁሉ አልፈልግም፣ ቲኬት ሁሉ አልፈልግም፣ ራሴ እከፍላለሁ። አድዋ ከተባለ ትልቅ ትልቅ ነገር ነው፣ የአፍሪካ ድል የተገኘበት ቦታ ስለሆነ እሱን ስናደረግ አንድነታችን፣ ፓን አፍሪካኒዝም እናመጣለን እና እኔ ሳንቲም አልፈልግም እንዲያውም እኔ እረዳችኋለሁ አዋጣላችኋለሁ። ደቡብ አፍሪካዊ ነው እንደዚህ ብሎ ተናገረ እና እንደ እኔ ወዲያው ጻፈልኝ እንደ በጣም ይህን ሀሳብ ስላቀረብ ደስ ባለኝ አለ እና ምንድን ነው መሰለ በጠቅላላ የፓን አፍሪካንዝም የተጀመረው በኢትዮጵያ ነው። ኢትዮጵያ ነጻ ሆና በመኖሯ መከራም ስቃይም ብታይ በመከራዋ እና በስቃይዋ ለዓለም ይህ ነው የማይባል መንፈሳዊ ጸጋ ሰፋለች። በተቻለ መጠን ይሄ የተጨቆነውና መከራ ያየው ህዝብ እሷን የመሰለ ሀገር ይኸው ይኸውም እንትምን እያለች ከእግዚአብሔር ጋር አገናኘችን ሰብአዊነታችን ሰጣችን እናንተ የመጣችው ልትገሏት ስትሉ ይኸው ድናለች። የተሰቃየች ድናለች የዳነች ለእኛ ትምህርትና ለእኛ ምሳሌ ሆናለች ብለው በደንብ አድርገው ኢትዮጵያን አከበሯል። ኢትዮጵያንዝም ፍልስፍና ብለው ፈጠሩ። ከዛ ፍልስፍና ፓንአፍሪካንዝም መጣ። ከአሁን ደግሞ ከፓንአፍሪካንዝም ሁለት ሺ ሁለት ዓመተ ምህረት ኦርጋናይዜሽን ይሄ አንድነት የሚባለው ድርጅት በአስራ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት የተቋቋመው ሁለት ሺ ሁለት መቶ አመት አፍሪካ ዩኒየን ተባለ እሱ ሲሆን ምን መጣ አፍሪካ ሬኔሳንስ የሚባለው መጣ ሁሉ እንግዲህ አብ ወልድ መንፈስ ቅዱስ በላቸው ኢትዮጵያኒዝም ፓን አፍሪካኒዝም እና አፍሪካ ሬኔሳንስ ተያይዘዋል አሁን የለ አንተ እንዳልከው ይሄ ጽሁፉ አስተሳሰቡ መስራት የሚችለው ነገር ወርቅ የሆነ ነገር አለ ትርጓሜ ላይ እና ሰው ግን ተረድቶታል ወይ ይገባዋል ወይ የለም ራሱ ኢትዮጵያ ንዝምን የእኛ ሰውስ ያውቀዋል ወይ ኢትዮጵያ ይሄ ነው የማይባል መንፈሳዊ ፀጋ መስጠቷን በአለም ያውቀዋል ሰው አያውቀውም እኔ ለምሳሌ አላውቀውም ነበር እዚህ ደቡብ አፍሪካ ባልመጣ አላውቀውም ነበር አሁን ዶክተር አብይ ወደ ኢትዮጵያ ንዝም የገባ ይመስላል ስንኖር ኢትዮጵያዊ ነን ስንሞት ኢትዮጵያ ነን አለ ይሄ መቼም ትልቅ አነጋገር ነው የዘንድሮን የአፍሪካ ቀን በምን መልክ ነው ደቡብ አፍሪካ ውስጥ ለማክበር እየተሰናዳችሁ ያላችሁት? ያልኩ የስምንተኛው የአፍሪካ አንድነት እና ተሀድሶ ኮንፈረንስ እኛ የጀመር ነው። አሁን ዲስቶንግ የሚባል ቦታ አለ የታሪክ ቦታ ነው። እዛ ላይ ሁሉ ኤምባሲዎች ሁሉ ተጋብዘዋል። በሙሉ የመጡት በየሀገሩ ከኛ ሀገርም ወደ ሰባት ስምንት ኢትዮጵያኖች መጥተዋል። በየዩኒቨርሲቲው እነሱ ሁሉ ተጋብዘዋል። እዚህ መጥተው በደንብ ኤግዚቢሽን ይደረጋል። ወጣት ህጻናቶች ይመጣሉ። እነሱንም ሁሉ እነሱም እንትን ይላሉ። እንደዚህ እንደዚህ ነገር አስበዋል ማለት ኤግዚቢሽን። ሌላ ቦታ ደግሞ አንድ ካራ ሄሪቴጅ የሚባል አለ። ከዛ ደግሞ ይሄዳል ሰው። ከዛ የካራ ሄሪቴጅ ኢንስቲትዩት ይባላል። ከዛም ውስጥ እንደዚሁ የተለያዩ እንትኖች ይመጣሉ። ከየቦታው ተጋብዘዋል። ሁላችንም ጋብዘውናል። እንደገና እዛ ሄድን ደግሞ እናከብራለን። ከዛ በሚዲያውም በሁሉም እዚህ ደቡብ አፍሪካ ይገለጻል። ዋናው ነገር ምንድን ነው መሰለህ? ይሄ ቀን መማሪያ ሊሆን ይችል ነበር አንተ ቅድም እንዳልከው ፓንአፍሪካኒዝምን ያለውን ፋይዳ እንዴት አድርገን ነው የምናውቀው ለሚለው ህዝቡ ሙሉ እንዲያውቀው ይሄ ቀን ሰው የሚሰራበት ቀን ባይሆን ጥሩ ነበረ ግን ደቡብ አፍሪካ እስካሁን ድረስ አላረጉትም አንዳንድ ሀገሮች እነ ዚምባብዌ አርገውታል ባህል ቀን አድርገውታል የአፍሪካ ቀን ባህል ብለው አሁን እኔ ማስበው ምንድን ነው ይህን የአድዋ ቀን የእኛ የካቲት ሀያ ሶስት እሱም የአፍሪካ ቀን ቢባል ጥሩ ነው ምክንያቱም አድዋ ለአፍሪካ ይሄን የማይባል ድል ስለሰጠ እና አሁን ዩኒቨርሲቲውን ቢቋቋም የእውነት የአፍሪካ ዩኒቨርሲቲ ቢሆን፣ ካሪክለሙ ምኑ ዩኒክ እንዲሆን በጠቅላላ ይሄ የአፍሪካ የእውቀት ሄሪቴጅን መንፈሳዊነቱን በትግልም ውስጥ ሁሉ የተደረገውን ነገር ሰፊ የሆነ እውቀት ስላለ እሱን ሁሉ በካሪክለም ጥሩ አድርጎ እንዲገባና አዲስ የሆነ አይዴንቲቲ እንዲኖረው ቢደረግ እና የአፍሪካ ቢደረግ ይሄም እየሄደ ብዙ ተማሪዎች ሊደረጉ ጥሩ ነው ዘንድሮ ሁለት ሺ አስራ ስምንት ላይ የአፍሪካ አንድነት ድርጅት ከተመሰረተ ሀምሳ አምስተኛውን እድሜ ያስቆጥራል። ባለፉት ሀምሳ አምስት አመታት ውስጥ አፍሪካ ከየት ተነስታ የት ደርሳለች ማለት ይቻላል። እንግዲህ ትልቅ ነገር አንድ ነገር አፍሪካ ነች፣ አንድ ላይ ያደረጉት አንድ የተስማሙበት ነገር ምን ነበረ? የደቡብ አፍሪካ ይሄ አፓርታይድ መንግስት የነበረው ችግር ላይ በደንብ አድርገው ነው የታገሉት። አሁን እዚህ ልህ እንደሆነ አደ ነው ያን ጊዜ አግኝተ እንደሆነ ኢትዮጵያ ምን ይሉ ነበር? ፓስፖርት ሲሰጡ እኮ ኤክሴፕት ሳውት አፍሪካ ነበር የሚሉ ለሁሉ ሀገር መሄድ ትችላለ። በዛ ፓስፖርት እና ስታየው ምንም ችግር የአፍሪካ መንግስቶች እንዲኖርባቸው አንድነት የነበራቸው ምንድን ነው ይሄን ነገር እንታገል ብለዋል። በሱ አንድነት አይቻለሁ ነው ምለ። ሌላው ግን ብዙ ችግሮች ውስጥ ገብተናል። አሁን ለምሳሌ ብዙ ጦርነቶች፣ ብዙ ይሄ ነው የማትለው ጣጣ ውስጥ ገብተናል። አንድነቱ ቢሰራ ኖሮ ይሄ ሁሉ አይሆንም ነበር። አሁንም ቢሆን ከዛ አንድነት ገና አልደረስንም። አሁንም ቢሆን ምናደረጉ መሰለ፣ የአፍሪካ አንድነት ማግኘት የሚገባት በሀያ ስልሳ ሶስት ዓመተ ምህረት በፈረንጆች አቆጣጠር ምንድነው መቶ አመት በለው እንግዲህ አምሳ አመቱ አለፈ። በአምሳኛው አመት እንደገና ሌላ አምሳ አመት ጨመሩበት። ይሄ ምንድነው መሰለ ማለት በተለይ በኢኮኖሚው፣ በሳይንስና ቴክኖሎጂ፣ እንደዚሁም በባህላዊና ማህበራዊ እድገት አኳያ የት ደርሳለች ይላሉ። ችግር ያለብን አንዳንድ ሀገሮች የሚያድጓሉ፣ ምን አልፎ አልፎ ኢኮኖሚክ እንትን ናቸው። አሁን ለምሳሌ በኢኮኖሚ በጂዲፒ በሱ ካረከው ጋና የተለየ አንዳንድ ነገር ያደረጉ አሉ። ግን እሱ አይደለም ዋናው። ምን መሰለህ የህዝቡ ህይወት ተቀይሯል ወይ ነው ኢኮኖሚውስ፣ አሁን ያለው ኢኮኖሚ አድጓል ወይ። አሁን አለም በአራተኛው ኢንዳስትሪያል አብዮት ደርሳለች ነው የሚባለው የዲጂታል ኢኮኖሚ የእውቀት ኢኮኖሚ ደርሰናል ነው የሚባለው። እኛ አሁንም ያለ ነው እርሻ በእርሻ እና ደግሞ ነው በእቃዎች እንደዚህ ሚኔራል፣ በዚህ በኩል ነው ያለ ነው ጥሬ ዕቃ እንደዚህ አይነት ላይንን፣ እሱን እየሸጥን ነው። እሱን ሸጠን ውጭ ሀገር ያለውን ማኒፋክቸር የሆነውን አምጥተን በእሱ መንገድ ልናድግ አንችልም። እሱን ለመቀየር ነበረ ጥሩ የሆነ ስትራቴጂ የሚያስፈልገው። እንዴት አድርገን የአፍሪካን እንዳስፈለገች ስትራቴጂ፣ እንዴት ነው አፍሪካን የምንለውጥበት? ትራንስፎርም አፍሪካ አሁን ቅርቡ በቅርቡ ኪጋሊ ትራንስፎርም አፍሪካ ሳሚት የሚባል ተቋቁሞ ነበር። እኔንም ጋብዘው ነበር። ምንድን ነው መሰለ እንዴት አድርገን ነው አፍሪካን የምንቀይራት የሚለው አሁንም ገና ነው። ይሄን ለማድረግ አልተቻለም። አሁንም ቢሆን ቅድም እንደነገርኩ በጣም የሚሄደው ብዙ ሪዞርስ ውጭ ነው የሚሄደው እየተሰረቀ ነው ያለው። ይሄ ነው የማይባል ነው የሚሰረቀው ህዝብ አፍሪካ ብዙ ህዝብ ነው የሚሄ ስድስት ጊዜ የበለጠ በየአመቱ ነው የሚሄደው። አንድ ሰው እንዲያውም አንድ ካናዳያዊ ጽፏል ለቢትሪያ ለፋፍሪካ ብሎ መጽሐፍ ጽፏል። አሁንም ችግር ላይ ነው ያለ ነው አብዛኛው። ይሄ ወጣቱ ደግሞ እያደገ ነው ህዝቡ። አዲስ መንገድ ካልፈለግም፣ ኢቭን የምናስተምርበትን ዘዴ ካልፈጠርም፣ ወጣቱ ስራ የሚፈልግበት ሳይሆን ስራ የሚፈጥርበትን ካልፈጠር ችግር ላይ ነው የምንወጣው። አፍሪካ ገና ገናናት አልወጣችም። ፓን አፍሪካኒዝሙ ስላልተሰራ ድካም አለ። ቢቻል አፍሪካ ባላት ሀብት ባላት ህዝብም በሁሉም በኩል አንድነት ቢፈጠር ደንበኛ ኢኮኖሚክ እንትን መፍጠር ይቻላል። ብንይዘው ህዝቡ ልንገር ሚሊዮነር ሊሆን ይችላል። እድሉ ትልቅ ነው። ግን ስራው ላይ ገና ነን። ድካም አለ፣ የአመራር ድካም አለ። የህዝቡ ደግሞ እውቀት ያንሳል። ፓንአፍሪካንዝም ብዙ ሰው አውቀውም ኢትዮጵያንዝም አውቀውም እና ይሄ የአፍሪካ ሬኔዞንስ ማውራቱ ቀላል ነው። ስራ ላይ እና ተግባሩ ላይ ግን ገና ነው። ፕሮፌሰር ማሞ ሙጬ ስለ ቃለ ምልልሱ እናመሰግናለን። መልካም የአፍሪካ ቀን እግዚአብሔር እና አንተንም በጣም ደስ ይላል ነው። ሁል ጊዜ የምታደርገው ይሄ ኢንተርቪዎች የምታመጣቸው ሰዎች ይገርማል። እና ብዙ ጊዜ ደስ ደስ ይላል አንተሰማቸው እና ቀጥልበት። እሱንም እንዲያው ብዙ ሰው እንዲሰማው ሀገርም እንዲያው አንድ ቢኖራችሁ እ አቋቁሙ አንድ ደግሞ ኤስኤቢሲ ሀገር ኢትዮጵያ ውስጥ ገብቶ የኢትዮጵያውም ህዝብ እንዲሰማው በደንብ ይሄ ኢንተርኔት ያለው ብቻ ሳይሆን ሌላውም እንዲሰማው የሚደረግበት ዘዴ ቢፈለግ በጣም ጥሩ ነው። ምክንያቱም ብዙ ሰው እንዲማር ማድረግ ይቻላል። እና ቀጥልበት፣ እና ሀገራችን እግዚአብሔር ይጠብቃት። እንግዲህ ደህና ሆንልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።